ኦብነግና ሌሎች ፓርቲዎች ራሳቸውን ከምርጫው ማግለላቸው በቀጣዩ የምርጫ ሂደት ላይ ምንም ዓይነት ለውጥ አያመጣም ሲል የምርጫ ቦርድ አስታወቀ። የቦርዱ የኮሚኒኬሽን አማካሪ ሶሊያና ሽመልስ በሰጡት መግለጫ በፖለቲካ ፓርቲዎቹ የቀረቡ አቤቱታዎችን ለመፍታት ከአንድ ወር በፊት ቦርዱ የሚጠበቅበትን ሁሉ ማድረጉን ገልጠው በአሁኑ ወቅት ኦብነግና ሌሎች ፓርቲዎች ራሳቸውን ከምርጫው ማግለላቸው በሂደቱ ላይ የውጤትም ሆነ የአሰራር ለውጥ አያመጣም ነው ያሉት። መስከረም 20 ለሚከናወነው የድምፅ አሰጣጥ ሂደት ቦርዱ ዝግጅቱን ማጠናቀቁን የገለጹት ሶሊያና በምርጫ 2013 በሁለቱም ዙሮች ድምፅ ባልተሰጠባቸው ስፍራዎች ስለሚካሄደው ምርጫ እስካሁን ውሳኔ ላይ ያለመደረሱንም አመልክተዋል። ለዘገባው ኬኔዲ አባተ የኢትዮጵያ ብሔራዊ ምርጫ ቦርድ የፊታችን መስከረም 20 በሶማሌ በሐረሪና በደቡብ ክልሎች ለሚከናወነው የድምፅ አሰጣጥ ሂደት ዝግጅቱን ማጠናቀቁን አስታውቋል። የቦርዱ የኮሚኒኬሽን አማካሪ ሶሊያና ሽመልስ ዛሬ በሰጡት መግለጫ በ47 የምርጫ ክልሎች የሚካሄደውን የድምፅ አሰጣጥ ሂደት ጨምሮ በደቡብ ክልል በተጓዳኝነት ለሚካሄደው የክልል ምስረታ ህዝበ ውሳኔም አስፈላጊው ዝግጅት መደረጉን አመልክተዋል። 47 የተወካዮች ምክር ቤትና 105 የክልል ምክር ቤት ምርጫ ክልሎች ላይ መስከረም 20 ቀን ድምጽ ይሰጣል። 754 አካባቢ የሚሆኑ ምርጫ ጣቢያዎች አሉን። በምርጫ ጣቢያ ደረጃ ካየ ነው ማለት ነው። አስፈጻሚዎቻችንን ቁጥር ለማየት ወደ 30 ሺህ የሚሆኑ የምርጫ አስፈጻሚዎች ይኖሩናል። እንግዲህ ከዚህ ጋር ተያይዞ አንደኛው እየሰራን የነበረው ህዝበ ውሳኔ የደቡብ ምዕራብ ኢትዮጵያ ህዝበ ውሳኔ ለሱም የህዝበ ውሳኔውን ምልክቶች የሚያስተዋውቁና ና ህዝበ ውሳኔው የሚደረግባቸውን ቦታዎች እና ዞኖች የሚያስተዋውቁ ህዝበ ውሳኔው ላይ ድምጽ መስጠት ሰዎች እንዲሳተፉ የሚያደርግ መልእክትም አዘጋጅተናል ማለት ነው። በአጠቃላይ መስከረም ሀያ ላይ ድምጽ ይሰጣሉ ብለን የምንጠብቃቸው ዜጎች ወደ ሰባት ነጥብ ስድስት ሚሊዮን አካባቢ ናቸው። እንግዲህ በደቡብ ክልል በሀረሪ ና በሶማሌ ክልል ያሉ ማለት ናቸው። በምርጫው የሚወዳደሩ የፖለቲካ ፓርቲዎች በዘጠኝ የክልል ሚዲያዎች የአየር ሰዓት ተደልድሎላቸው የምርጫ ቅስቀሳ ሲያደርጉ መቆየታቸውንም የገለጹት የቦርዱ የኮሚኒኬሽን አማካሪ የቁሳቁስ ዝግጅቶችም መጠናቀቃቸው ነው የተናገሩት። ይሁንና የኦጋዴን ብሔራዊ ነጻነት ግንባር ኦብነግ ራሱን ከምርጫው ማግለሉን አስታውቋል። ይህን በተመለከተ የፓርቲው የህዝብ ግንኙነት ኃላፊ አቶ ሐሰን አብዱል ቃድር ለቪኦኤ በሰጡት አስተያየት ነፃና ፍትሐዊ ምርጫ ለማድረግ የሚያስችል ምቹ ሁኔታ ባለመኖሩ በሶማሌ ክልል ከሚደረገው ምርጫ ራሳችንን አግልለናል ብለዋል። በክልሉ ለመወዳደር ከተመዘገቡ ፓርቲዎች አንዱ የሆነው ነጻነትና እኩልነት ፓርቲም ራሱን ከምርጫው ያገለለ ሲሆን ሁለቱም ፓርቲዎች የኢትዮጵያ ብሔራዊ ምርጫ ቦርድን ወቅሰዋል። የቦርዱ የኮሚኒኬሽን አማካሪ ሶሊያና ግን በፓርቲዎቹ የቀረቡ አቤቱታዎችን ለመፍታት ቦርዱ የሚጠበቅበትን ሁሉ ማድረጉን ገልጸው አሁን ላይ ኦብነግና ሌሎች ፓርቲዎች ራሳቸውን ከምርጫው ማግለላቸው በምርጫው ሂደት ላይ ለውጥ እንደማያመጣ ተናግረዋል። ችግሮች ነበሩና ችግሮቹ ለመፍታት ከቦርዱ ጋር የሚፈለገውን ያህል ውጤት አላገኘንም ብሎ ከምርጫው ላይ ወጥቷል። ቴክኒካሊ ይሄ ውሳኔ በምርጫ ሂደቱ ላይ ምንም አይነት የውጤትም ሆነ የአሰራር ለውጥ አያመጣም። ምክንያቱም እንደምታውቁት የእጩዎችን መሰረዝ፣ ማውጣት፣ መቀየር፣ ያንን ደግሞ ለመራጮች ማሳወቅ የድምጽ መስጫ ቀን ከመካሄዱ ከአንድ ወር በፊት ቀድሞ የሚጠናቀቅ ነገር ነው። ስለዚህ የምር ድምጽ መስጫ ወረቀቶቻችን ላይ የምንቀይረው ነገር አይኖርም። ለመራጮቻችን የምንሰጠው መረጃ ላይ የምንቀይረው ነገር አይኖርም። ሶማሌ ክልል ላይ እንደምታውቁት በመጀመሪያ ደረጃ ከፖለቲካ ፓርቲዎች የመጡትን አቤቱታዎች በጣም ሲሪየስ ሊ የወሰድ ናቸው ምርጫ አስፈጻሚዎችና በምርጫ ክልል ደረጃ ያለው አቤቱታቸው ለመፍታት በጣም ብዙ ርቀት ቦርዱ ሄዷል ብለን ነው የምናስበው። እንግዲህ በፖለቲካ ፓርቲዎች በኩል በተለየ ሁኔታ መታየቱ አሳዛኝ ነው። ስለዚህ መራጮችም ራሳቸው አንድ ሳምንት ሲቀራቸው እጩዎች አይደለንም ወይም ደግሞ ምርጫው ላይ እንሳተፍም ማለት ትንሽ ያለመራጮች ቢሆን ኃላፊነት የጎደለው ሀሳብ ነው ብዬ ነው የምወስደው። ሰኔ 14 2013 ዓ.ም በተካሄደው ምርጫ በ436 የምርጫ ክልሎች ላይ የድምፅ አሰጣት ሂደት የተከናወነ ሲሆን ከነዚህም በ410 የምርጫ ክልሎች ያሸነፈ የተረፈው ብልጽግና ፓርቲ መስከረም 24 አዲስ መንግስት ለመመስረት እየተሰናዳ ነው። ከትግራይ ክልል ውጭ በጸጥታ ችግርና በሌሎች ምክንያቶች ድምፅ ካልተሰጠባቸው የምርጫ ክልሎች መካከል በ47 መስከረም 20 ድምፅ ይሰጣል ተብሎ ይጠበቃል። ይሁንና በሁለቱም ዙሮች የምርጫ 213 የድምፅ አሰጣጥ ሂደት ያልተከናወነባቸውን ስፍራዎች በተመለከተ እስካሁን የተሰጠ ውሳኔ አለመኖሩን ወይዘሪት ሶሊያና ገልጸዋል። ድምፅ አሰጣጥ ሳናረግባቸው የቀሩ ቦታዎች ኦሮሚያም የተወሰነ ሰባት ምርጫ ክልል አማራ ላይም ወደ አስር ምርጫ ክልል ይደርሳሉ ይመስለኛል። በተለያዩ ምክንያቶች የተነሳ ሳይደረግባቸው የቀሩት ባለፈው ሰኔ አስራ አራት ድምጽ ያልተሰጠባቸው፣ አሁንም ድምጽ የማይሰጥባቸው ቦታዎች እስካሁን ድረስ የተወሰነ የተቆረጠ ቀን የለም። ነገር ግን ቁጥራቸው ትንሽ ስለሆነ ሰብሰብ አድርገን አንድ ጊዜ ማድረግ የምንችልበት ሁኔታ መቼ ነው የሚሆነው የሚለውን ነገር እንወስናለን። በደቡብ ምዕራብ ኢትዮጵያ ለክልል ምስረታ የሚካሄደውን ህዝበ ውሳኔ የሚከታተል የቅርንጫፍ ቢሮ ቦርዱ በቦንጋ ከተማ መክፈቱንም የተናገሩት የኮሚኒኬሽን አማካሪዋ መስከረም ሃያ የሚሰጠው ድምጽ ውጤት በአስር ቀናት ሶስት እስከ መስከረም ሰላሳ ይፋ እንደሚሆንም ጠቁመዋል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።